የውይይቱ መሪ ቃል የኢትዮጵያና ኤርትራ የወቅቱና የወደፊቱ ግንኙነት የሚል ሆኖ በኢትዮጵያና ኤርትራ ያሉ መንግስታትና መንግስታዊ ያልሆኑ ባለድርሻዎች ሚና ተፈትሿል። አሁን አሉ የሚባሉ ልዩነቶችን በማጥበብና አዳዲስ ፖሊሲዎችን በማፍለቅ ወደፊት ጤናማ ግንኙነት ሊፈጠር የሚችልበት መንገድም ተጠቁሟል። በውይይቱ የተሳተፉ ምሁራንና ዲፕሎማቶች ለተለያዩ ውስብስብና ተያያዥ ጥያቄዎች መልስ ለመስጠት ሞክረዋል። በኤርትራና ኢትዮጵያ መካከል ጥሩ ግንኙነት ለመፍጠር ምን መደረግ አለበት? መደረግ የሌለበትስ ምንድን ነው? በሁለቱ መካከል የህዝብ ለህዝብ ግንኙነት ለመፍጠር የማህበረሰቡ የሴቶችና ወጣቶች እንዲሁም የእምነት ድርጅቶች ሚና ምን መሆን ይገባዋል? በኢትዮጵያና ኤርትራ ህዝቦች መካከል የማህበራዊና ባህላዊ ግንኙነቶችን እንደገና ለማንሳት የኪነትና ስፖርት ባለሙያዎች ምን ማድረግ ይጠበቅባቸዋል? የሀያላን መንግስታትና የአካባቢው ኃይሎችስ በአፍሪካ ቀንድ ያላቸው ፍላጎት ምንድን ነው? በእነዚህ ጥያቄዎች ዙሪያ ያጠነጠኑ ገለጻዎችና አስተያየቶች ተደምጠዋል። በዕለቱ ሙሉ አስር ሰዓት የወሰደ የውይይትና የጥያቄና መልስ መርሃ ግብር በመሆኑ ሁሉንም መሸፈን አይቻልም። አንኳር አንኳር የምላቸውን በተለያዩ ቀናት በሁለትና ሶስት ከፋፍዬ ለማቅረብ እሞክራለሁ። በቀጥታ ወደ ውይይቱ ከመግባታችን በፊት ግን አስተባባሪዋ የኢሳት ራዲዮና ቴሌቪዥን ስቱዲዮ ኃላፊ ወይዘሪት ብርታዊት ግርማይ በዚህ መልክ ነበር የጉባኤውን መርሃ ግብር ያስጀመሩት። በቅርቡ ከመካከላችን በሞት ለተለየን አንጋፋው ጋዜጠኛ አቶ ሙልጌታ ሉሌ የህሊና ጸሎት እንድናደርግ በአክብሮት ጠይቃለሁ። ለአቶ ሙልጌታ ሉሌ የአንድ ደቂቃ የህሊና ጸሎት ከተደረገ በኋላ መርሃ ግብሩን በመተባበር ያዘጋጁት የቪዥን ኢትዮጵያና የኢሳት ተወካዮች አጫጭር የማስታወቂያ ንግግር አድርገዋል። ኢሳትን በመወከል የተናገሩት አቶ ግዛው ለገሰ ነበሩ። ከዚያም ቺካጎ ኢሊኖይ በሚገኘው የዊልያም ሬኒ ሃርፐር ኮሌጅ የኢኮኖሚ መምህር በሆኑት በዶክተር ጌታቸው በጋሻው የተመራው የመጀመሪያው የውይይት ፕሮግራም ተጀመረ። የኢትዮጵያና የኤርትራ ማህበረሰብ መሪዎች የህዝብ ለህዝብ ግንኙነቶችን ወደሚፈለገው የላቀ ስፍራ ለማድረስ ያላቸው ሚና በሚለው በዚህ ርዕስር አራት አስረጃዎች ቀርበዋል። የመጀመሪያው አቶ ታሪኩ ደብረጽዮን ይባላሉ። አንጋፋ የፖለቲካ ተንታኝ ናቸው። የእርሳቸው የውይይት መንደርደሪያ ነጥብ ምን እንደሆነ አስረድተዋል። በሰላም ጎን ለጎን የመኖር መርህ ፕሪንስፕል ኦፍ ፒስፉል ኮኤግዚስተንስ ለኢትዮጵያና ለኤርትራ ህዝቦች ደህንነት ጽኑ መሰረት ነው የሚል ነው። ለሰላሳ ዓመታት የተካሄደው ጦርነት የሁለቱን ሀገሮች ህዝቦች ክፉኛ የጎዳ በመሆኑ መደገም እንደሌለበትና ሰላም አማራጭ የሌለው መንገድ መሆኑን አቶ ታሪኩ አስምረውበታል። ቀጣዩ ተናጋሪ አቶ ጋሻው ገብረ የነበሩ አሌክሳንድሪያ ቨርጅና ውስጥ የኤኢዲኤስ ፕሮጀክት ኃላፊ ናቸው። የህብረተሰብ መሪዎች ሁለቱን ወገኖች ማቀራረብ የሚችሉት ይላሉ አቶ ጋሻው። እነዚህ የህብረተሰብ መሪዎች ስህተት የሆነውን ያርማሉ፣ ትክክሉን ያስረዳሉ፣ ያስተምራሉ፣ ያሰለጥናሉ፣ ትብብርን ይሰብካሉ፣ አስተባብረው እቅዶችን ከግብ ያደርሳሉ። እንግዲህ መጀመሪያ በኢትዮጵያና በኤርትራ መካከል መልካም ግንኙነት ለመመስረት ምን መደረግ የለበትም ከሚለው መነሳት ወዳለሁ። ከዚህ መነሳት ወይም የመነጋገሪያ የመቀራረቢያ ድልድዩን ለመስራት ይህ አካሄድ ያመቻል ብዬ ስለማምን ነው። ስለዚህ ምን መደረግ የለባቸው? ታሪካችንን በግልቡ አንብበን አውቀነዋል ማለት ጉድለት ነው። ከስሜት ከጥላቻ ከችኩልነት መነሳት አይረባንም። የሰው ክቡርነትን ሁል ጊዜ ያለማስቀደም ሰው ለነጻነቱ ቀናተኛ መሆኑን መዘንጋት እኩይነት ነው። ባለፈው ቁርሾ ይዞ የዛሬን ችግር መፍታት አይቻልም ብለዋል አቶ ጋሻው ገብረ። ያክለውም በአንድ አገር ውስጥ የጎሳ ግጭት ችግር ካለ አካባቢውን በሙሉ ሊያመሰቃቅል እንደሚችል አስጠንቅቀዋል። በ2011 እንደ አዲስ መንግሥት ሆይ ሆይ ተብሎ ከመቆሟ የአስር ሺህ ሰዎች ሞት የአንድ ነጥብ አራት ሚሊዮን የደቡብ ሱዳናያዎችን መፈናቀል ታዝበናል። ይሄ እንዳይደርስብን ዛሬ መምከር አለብን። የጎሳ ግጭትን፣ አክራሪነትን ልንመክት ልናስወግድ፣ እንደ አንድ ህዝብ ማሰብ መቻል አለብን። የድንበር ግጭት ብለን ከምንፈርጀው የዘለነ ችግራችን፣ የድንበር የሆነውን ደግሞ የኢትዮጵያ ህዝብ የሚወክለው የመረጠው መንግስት የሚደራደርበት እንጂ ሌላው ድንበር ሲገፋ ምንም የማያደርግ በስልጣን ሆኖ አይደለም። የኢትዮጵያና የኤርትራ ህዝቦች አብረን መቆም ካልቻልን የጥፋት መንገድን ተያይዘናል ማለት ነው። ስለዚህ የህብረተሰብ መሪዎች ትልቅ ተልዕኮ ሚሽን አለባቸው። የሚቀጥሉት ተናጋሪ ዶክተር አሰግድ ሀብተወልድ ቀድሞ የአዲስ አበባ ዩኒቨርሲቲ የተማሪዎች ማህበር ፕሬዚደንትና የኢዴፓ መድህን ማዕከላዊ ኮሚቴ አባል የነበሩ ናቸው። አሁን እዚህ በዩናይትድ ስቴትስ ሲልቨር ስፕሪንግ ሜሪላንድ የምክክር አገልግሎት ይሰጣሉ። ኢትዮጵያና ኤርትራ ብዙ የሚጋሯቸው የባህል፣ የታሪክ፣ የኢኮኖሚ እንዲሁም ቅርሶች እንዳሏቸው ገልጸው፣ ይህን ጥቅም ላይ ለመዋል ግን የመሪዎች ሚና አስፈላጊ ነው ብለዋል። የወጣት፣ የሴቶች፣ የሃይማኖት እንደዚሁም አክቲቪስቶች፣ ጋዜጠኞች የመሳሰሉት ማለት ከህዝቡ ቀረብ ያሉ። ስለዚህ ከላይ ፖለቲካል ዊሉ ቢኖርም ከስር ያለው ኮሚኒቲ ሊደሮች ያንን እኩል የሚሆን ወይም በበለጠ ተነሻሽነት እስከሌለ ከሌለ ድረስ የምንፈልገውን ግንኙነት ወደሚቀጥለው ሌቭል መውሰድ አይቻልም። ግንኙነቶችን ወደ ላቀ ደረጃ ለማሳደግ ከመሪዎች በዋናነት የሚጠበቀው ራእይ መሆኑን ዶክተር አሰግድ ገብረ ወልድ አስረድተዋል። የኤርትራና የኢትዮጵያ ግንኙነት ወደፊት ቢሻሻል ምን ጥቅም ያስገኛል? የሚለውን ማሳየትም አስፈላጊ ነው ሲሉ አስረድተዋል። የስትራቴጂን ጠቃሚነት አስገንዝበዋል። በዋናነት ግን ለመተማመን የሚያበቃ ድብብቆሽ የሌለበት ግልጽ ውይይት አስፈላጊ ነው ብለዋል። የመጀመሪያው የውይይት ክፍል የመጨረሻ ተናጋሪ ወይዘሪት ሉሊት መስፍን ነበሩ። በሁለቱ ህብረተሰብ በኤርትራና ኢትዮጵያ መካከል እርቅ እንዲመጣ በሁለቱ ህብረተሰብ መካከል እርቅን ለማምጣት ለወደፊት ሁለቱ ሀገሮች በሰላምና በወዳጅነት እንዲኖሩ የተወሰኑ ነገሮችን ማስተዋል አለብን ብዬ ገምታለሁ። ሁለቱም ህብረተሰብ አንዱ ለአንዱ ባዕድ አይደለም። ባህልም ሃይማኖትም አለን። እንዲያውም ከሚያራርቁን ነገሮች የሚያቀራርቡን ነገሮች ብዙ ናቸው ብዬ አምናለሁ። ታሪክንም መክዳት ኃጢአት ነው ብዬ ትልቅ ኃጢአት ነው ብዬ አምናለሁ። ምን ማድረግ አለብን? በመጀመሪያ ችግር መኖሩን እና የችግሩንም መንስኤ ማጥናት አክኖሎጅ ማድረግ ይኖርብናል። በእኔ እምነት ችግር እንዳለ መገንዘቡ ችግሩን ለመፍታት የምንወስደው ዋና እርምጃ ነው ብዬ አምናለሁ። አድማጮች፣ እስካሁን የሰማነው በአራት ከተከፈለው የዕለቱ የመዋያ ርዕስ አንዱንና የመጀመሪያውን ብቻ ነው። በክፍል ሁለት የቀድሞው በዩናይትድ ስቴትስ ውጭ ጉዳይ መሥሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ሄርማን ኮሆን፣ በኢትዮጵያ የቀድሞው የዩናይትድ ስቴትስ አምባሳደር ዴቪድ ሺን እንዲሁም ፕሮፌሰር መስፍን ወልደ ማርያም ይቀርባሉ። ሳምንት እንገናኝ እስከዚያው ሰለሞን ክፍሌ ነኝ ሰላም ደና ቆዩ።